የሰርጅ ንደክፌ ስራ አያልቅም። ዛሬ የ35 ዓመቱ ጎልማሳ የከፈተው የጣሊያን ምግብ ቤት በረንዳ ላይ ቆሞ ታች ያለውን አረንጓዴ ሳር ይመለከታል። በብዙ ሺህ የሚቆጠር ይሮ ያፈሰሰበት ምግብ ቤት ውስጡ መጠጥ ቤትና ጭፈራ ቤትም አለው። የምግብ ቤቱ እንግዶች የሩዋንዳ መዲና ኪጋሌን ውበት ከላይ ያደንቃሉ። ነገር ግን ሰርጅ ዛሬ የደረሰበት ቦታ እስኪደርስ ብዙ ፈተናዎችን ማለፍ ነበረበት። ከጋሳቦ ቀበሌ በግልጽ የእገዳ ደብዳቤ ደረሰን። ያ ሲሆን መቼም ሀሳብ ይገባሃል፣ ምክንያቱም ስኬታማ ትሁን አትሁን አታውቀውም። በዚያ ላይ እንደዚህ አይነት ንግድ ስትጀምር ይመቻ የመቼ እንኳን አታውቅም ለደንበኞች በቂ መኪና ማቆሚያ የለም በዛ ላይ ድምፅ አካባቢውን እየረበሸ ነው በሚል ነበር ንግዱ ገና ከመጀመሩ የአካባቢው መስተዳደር የሰርጅን ምግብ ቤት የዘጋው። ሰርጅ ይህንን ለማስተካከል ሌላ ተጨማሪ ገንዘብ ማውጣት ነበረበት። በመጨረሻም ለችግሩ መፍትሄ አገኘ። መስኮቱ ሁለት መስታወቶች አሉት። ስንጀምር አንድ ብቻ ነበር። ያለምንም ችግር ሁለት ለማድረግ ተስማማን። አሁን እንደምታየው ሁለት ነው። ቢያንስ አሁን እዚያ ጋር ሰዎች ቢኖሩና ከውስጥ ሙዚቃ ቢጫወት ጎረቤቱን አይረብሽም። ትንሽ ቆየት ብሎ ሰርጅ የወተት ፋብሪካውን ይጎበኛል። ይህንንም ቢሆን ባለስልጣናት ጽዳት ይጎለዋል በሚል ሁለት ጊዜ ለወራት ዘግተውት ነበር። ፋብሪካው የመንግስት የሆነውን የወተት ፋብሪካ ክፉኛ በመፎካከሩ ነው የተዘጋው የሚል ጭምጭምታም ነበረ። አሁን የሰርጅ የወተት ምርቶች በመላው ሩዋንዳ የመደብሮችን መደርደሪያ ተቆጣጥረዋል። ነጭ ጋውን ለብሶና አፉን የቀዶ ሕክምና ባለሙያዎች በሚያስሩት አይነት ጨርቅ አፍኖ አሁን ተስፋ መቁረጫ ሰዓት አይደለም ይላል። የተወሰነ ዝና አግኝተናል። ታዲያ አሁን መዝጋቱ ጥሩ አይደለም፣ ምክንያቱም እዚህ ለመድረስ ስምንት ዓመት ፈጅቶብናል። ከሌላ የተወሰነ ዓመታት በኋላ ይህ ፋብሪካ መካከለኛው ደረጃ ላይ የሚገኝ ፋብሪካ ይሆናል። ሰርጅ ፋብሪካውን ማስፋፋትና ዘመናዊ ማድረግ ይፈልጋል። ፋብሪካው በደርዘን የሚቆጠር ሰራተኞች አሉት። ሰርጅ ግን ይህንን ቁጥር በእጥፍ ማሳደግ ይፈልጋል። ፋብሪካው በቀን ከአንድ ሺ ሊትር በላይ ወተት ያመርታል። ከወተት በተጨማሪ ደግሞ እርጎና አይብ። ሰርጅ ቀጣይ ዓላማው ከኪጋሊ ወጣ ብሎ የስፖርትና የእረፍት ጊዜ መዝናኛ መክፈት ነው። ከገጠሙት ውጣ ውረዶች በኋላ ምናልባት አሁን ይበቃው ይሆን? በእርግጥ ይጎዳል። ነገር ግን በሌላ በኩል ከፍተኛ ድጋፍ ከመንግስት አገኛለሁ። ያ በጀመርነው ነው። መሰናክልን ተጋፍጦ ስራ መፍጠር እንድንገፋበት ይረዳናል። እንዲህ ነው በራሱ የሚተማመነው ሩዋንዳዊ ጎልማሳ በስራው እንዲቀጥል ለሌሎች ሰዎች የስራ እድል እንዲፈጠርና ሩዋንዳን በማባልፀጉ ረገድ የበኩሉን ድርሻ እየተወጣ የሚገኘው